በተቃውሞ እንቅስቃሴ ወቅት እየተነሱ ያሉ የህዝብ ጥያቄዎች ለመንግስትና ለሚመለከታቸው አካላት የሚያቀርብ ኮሚቴ የተቋቋመ መሆኑን ተገለጠ፣ ይላል ከአዲስ አበባ የተጠናቀረው ዘገባ። በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደውን ይህን የምክክር መድረክ ተከትሎ ነው። ለዚህ ዓላማ የተመረጡት ሰዎች የተሰባሰቡት ስብሰባውን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ እንዳለው በሌሎች ጉዳዮች ላይ ለመንግስት ያቀረባቸው ሀሳቦች ተቀባይነት አግኝተው ያውቃሉ። በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደው ውይይት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የልዩ ልዩ ተቋማት መሪዎች፣ የኪነ ጥበብ ባለሙያዎችና ሌሎችም የተገኙበት ነው። በኢትዮጵያ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የተፈጠሩ ግጭቶችና የተገደሉ ሰዎች፣ እንደዚሁም ሌሎች ጉዳዮች በውይይቱ ተነስተዋል። ግጭቱን ለማብረድ እየደረሰ ያለውን ጉዳትም ለመቀነስ የሚያስችሉ የመፍትሄ ሀሳቦችም ተንሸራሽረዋል። ውይይቱን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ ነው። የዚሁ ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን እንዳሉትም ወቅታዊ ሁኔታ የሁሉንም አስተዋጽኦ የግድ የሚል ነው። ሀገራችን በገጠማትና የሁላችንም ልብ በሐዘን በመታው ወቅታዊ ክስተት ላይ ኃላፊነት እንዳለበት ስልጡን ዜጋ ለመመካከርና ለመወያየት መሰብሰብ ግድ ብሎናል። ሁላችንም የምናውቀውን አንድ ህዝባዊ እንጉርጉሮ እንዳስታውስ ፍቀዱልኝ። እናት አባት ቢሞት በሀገር ይለቀሳል፣ ወንድም እህት ቢሞት በሀገር ይለቀሳል፣ አክስት አጎት ቢሞት በሀገር ይለቀሳል፣ ሀገር የሞተ እንደ ወዴት ይደረሳል። ሀገራችን የገጠማትን ይህንን መሰል ችግር በውይይትና በምክክር ለመፍታት ባለድርሻው አካል እከሌ ብቻ ነው ብለን ራሳችንን ከኃላፊነት ለማግለል በፍጹም የማንችልበት ወቅት ላይ እንደ መገኘታችን ሁላችንም በግልም ሆነ በቡድን ድርሻችንን ልንወጣ ይገባል። የሚስተዋለውን የተካረረ ውጥረት በማርገብ ለሰላማዊ ውይይት መድረክ የማመቻቸቱና የማሰናዳቱ ዋና ኃላፊነት የመንግስት ተቀዳሚ ድርሻ እንደሆነ እንገነዘባለን። አማራጭ ሀሳብ አለን የሚሉት ኃይሎችም ቢሆኑ የሀገርን የሕዝብን ጥቅም አጀንዳቸው አድርገው ከገዢው ፓርቲ ጋር ለመነጋገር ለመወያየት፣ ከመቼውም ጊዜ ይልቅ ዝግጅትነታቸውን ሊያሳዩ እንደሚገባ እናምናለን። በተለያዩ አካባቢዎች በመንግስት ላይ እየተነሱ ያሉ ጥያቄዎች፣ የሚሰነዘሩ ትችቶች በተሳታፊዎቹ ተነስተዋል። ተቃዋሚ ፓርቲዎችን ጨምሮ ከሌሎች ወገኖች ይጠበቃሉ ያሏቸውን ጉዳዮች የጠቀሱም ነበሩ። ሁሉም ነገር ገና በሂደት ላይ እንደሆነ የገለጹት አዘጋጆቹ ውይይቱ እንዲቀረጽ አልፈቀዱም። ጥያቄዎቹን ለመጭመቅና የተነሱ ሀሳቦችንም በአንድ ለማሰባሰብ ግን የኮሚቴ አባላት ተመርጠዋል። ተመራጮቹ የኮሚቴ አባላት የመጀመሪያ ስብሰባቸውን የሚያደርጉት የፊታችን ቅዳሜ ሲሆን በሂደት ጥያቄዎቹ ለመንግስትና ለሌሎች ወገኖች ይዘው ይቀርባሉ። መድረኩን ያዘጋጀው ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን ይህንኑን ያብራሩት። አሁን በቡድን በቡድን ሆነው ምክረ ሀሳቦችን ይወያያሉ የሀገራችን ችግሮች ይሄ ነው፣ በቅን መንፈስ። ምክንያቱም እነዚህ አሁን እዚህ የጠራ ናቸው። የማንም የፖለቲካ ፓርቲ አባሎች አደሉ። በቅንነታቸው በምሁርነታቸው የሚደመጡ ተጽዕኖ ፈጣሪዎች ናቸው እና የሀገራችን ችግር በወዳም ይሄ አለ፣ በወዲህም ይሄ አለ፣ መንግስትም ይሄ አለ። ትልቁ ነገር ግን የመፍትሄ ሀሳቦችንም ያመነጫሉ፣ ችግሮችንም ይጠቁማሉ። መጀመሪያ ከመንግስት ጋር ውይይት ይደረጋል። ይህ እንቅስቃሴ ውጤት ሊያስገኝ እንደሚችል የቦርድ ሰብሳቢው እምነት ነው። ለዚህ እንደ ምክንያት የጠቀሱት ደግሞ ከዚህ ቀደም በሌሎች ጉዳዮች ላይ ያቀረቧቸው ሀሳቦች መንግስት ተቀባይነት ማግኘታቸው ነው። ብዙ የፖሊሲ ሀሳቦችን አቅርበን ተቀባይነት አግኝተዋል። በአካባቢ ጥበቃ፣ በተፈጥሮ ሀብት፣ በመሬት አጠቃቀም፣ በስነ ምግባር ዙሪያ በትምህርትም አሰጣጡ በፖሊሲ እንዲሻሻል የሚሉ ሀሳቦችን ሰጥተናል። በጣም ብዙ ነገሮች ነው አበረከት ነው ለመንግስት ያው በመግለጫ በሚዲያ ስላልገለጽ ናቸው ነው። ወደፊት ግን እነዚህ ህዝብም እንዲያውቃቸው ለማድረግ እንጥራለን። በዚህ የሰላምና መፍትሄ የማፈላለግ ሂደት በውጭ ያሉ የኢትዮጵያ የፖለቲካ ኃይሎች ሚና ምን ይሆናል? ከኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የቦርድ ሰብሳቢ ጋር ካደረግኩት ቃለ ምልልስ ይህና ሌሎችም ምላሾች የተካተቱበትን በሌላ ዘገባ ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።